ሳይንስና ቴክኖሎጂ የሐረር ልጅ ናት። የ20 ዓመት ወጣት የኮምፒውተር ፕሮግራም መጻፍ ወይም ኮዲንግን ተክናበታለች። ከኮምፒውተር ጋር የተያያዙ ነገሮች መስራት የጀመረችው ገና የ10 ዓመት አዳጊ እያለች ነው። እስካሁን አራት መተግበሪያዎችን ወይም አፕሊኬሽኖችን ሰርታለች። ወጣቶች የቴክኖሎጂ የቴክኖሎጂና የፈጠራ ስራዎችን እንዲሰሩ የሚያበረታታ ሶልቪት የተሰኘ ሀገር አቀፍ ውድድር ታስተባብራለች። ለተወዳዳሪዎቹና ለሌሎች ወጣቶችም የኮምፒውተር ፕሮግራም መጻፍ ወይም ኮዲንግ ስልጠና ትሰጣለች። ቤቴልሄም ደሴ ትባላለች። ገና በለጋ ዕድሜዋ እውቅናና ዝና ያተረፈችው ቤቴልሄም ከተለያዩ አጋሮች ጋር በመተባበር ወጣቶች የኮምፒውተር ፕሮግራምና የቴክኖሎጂ እውቀት እንዲገበዩ እያደረገች ትገኛለች። ኢትዮጵያውያን ወጣቶች የፈጠራ ክህሎታቸው እንዲዳብር እንደምትሻ የምትናገረው ቤቴልሄም እያከናወነቻቸው ስላለቻቸው ጉዳዮች ከዶይቸ ቨለ ዲደብሊው ለቀረቡላት ጥያቄዎች ምላሽ ሰጥታለች። ሙሉ ቃለምልልሱን እንድታደምጡ እንጋብዛለን። ቀደም ሲል ከአመታት በፊት የመስኖ ስርዓትን ትራክ የሚያደርግ ወይም የሚቆጣጠር አፕሊኬሽን ወይም መተግበሪያ ሰርተሽ እንደነበረ አይቻለውና፣ ተግባራዊ ሆኗል፣ እየተጠቀሙበት ነው ያለው፣ ወይስ በሀሳብ ደረጃ ተሰርቶ ተቀምጧል? ያ አሁን ድሮ፣ ለምሳሌ እነዚህ በተለይ ኮፒራይትን ያገኘባቸው ሶፍትዌሮች፣ ይሄኛው የመስኖ ልማትንም ያጠቃልላል፣ ሶስት ናቸው አራት ናቸው አራት ናቸው። በግሌ ሁለት ደግሞ ከሌሎች ሰዎች ጋር ሆኜ ማለት ነው ነው። ና ድሮ ሸጫቸዋለሁ፣ አብዛኛዎቹን እየሸጥኩኝ ነበረ፣ ገቢ ማገኘው ዲቨሎፕ እያረኩኝ። አሁን ከአይኮ ጋር ፓርትነር ካረኩኝ ጀምሮ ግን ስልጠና ነው በዋነኝነት ትኩረት አድርጌ እየሰራ ያለሁት። ና አሁን የመስኖ ልማቱንም የከተሞች እና ኮንስትራክሽን ሚኒስተር ጋር አቅርቤ ከዛ በኋላ ሽልማት ተሰጥቶኛል። ከዛ በኋላ ግን የእውነት እንዴት ወደ ሀገሩ ሄደን ደግሞ እንተገብረዋለን የሚለውን በደንብ አላየ ነው። ገና ግን ከመስራቴ በፊት መቄት የሚባል ወረዳ ሄጄ ነበር በግብርና ሚኒስቴር በኩልና ወሎ አካባቢ ወሎ አካባቢ። ስለዚህ በዛ ሞዴል ተነስቼ ነው ያንን የሰራሁት። ከአማራ ክልል ግብርና ቢሮ ካገኘሁት መረጃ ከግብርና ሚኒስቴር ከነበረው መረጃ ነው ያንን የሰራሁት ና ሰራሁት፣ ግን ከዛ በኋላ ግን የኔም ጥፋት አለ፣ ፎሎ አፕ አላረኩበትም። ግን ሆፍሊ ለወደፊት አረጋለሁ። ግን አሁን በዋነኝነት ትኩረት አድርጌ የሰራው ያለሁት ስልጠናው ላይ በተለይ ወጣቶችን እንዳንቺ አይነት በልጅነታቸው ፍላጎት ኖሯቸው ከኮምፒውተር ጋር መገናኘት ያልቻሉ ከኮምፒውተር ሳይንስ ከኮዲንግ እንደዚህ አይነት ከመሳሰሉ እንዲሁም ሮቦቲክስም ጨምራችኋል አይደለም? አዎ፣ ሮቦቲክስ መጀመሪያም ላይ ፕላናችን ነበረ። አርቲፊሻል ኢንቴሊጀንስም አለ። ልጆቹ እያደጉ በሄደ ቁጥር ከሌቭል ሌቭል አድቫንስ እያደረጉ ሲሄዱ፣ እየጨመረ ሆነ ይሄዳል ማለት ነው። የኮንቴንቱ ወይም ደግሞ የሚማሩት ነገር እየጨመረ ሃይር ሌቭል እየሆነ ይሄዳል። ስለዚህ መጀመሪያ ላይ እንኳን ያለውን ሌቭል ዋንን ብቻ ራሱ ታርጌት አድርገን ካስተማር ናቸው ልጆቹ የፕሮብለም ሶልቪንግ ስኪል እና አናሊቲካል ስኪል የምንለውን አቺቭ ያደርጋሉ ና ያ ነው በዋነኝነት እኛ ልጆቹን ለማስተማር ያሰብ ነው ነሰሰልኛ ጋር ሲገቡ ኮምፒውተር ሳይንቲስቶች እንዲሆኑ ሳይሆን የምንፈልገው ኢኖቬተርስ እንዲሆኑ ነው። በዚህ አሁን ባለንበት ወቅት ለሁለተኛ ጊዜ ለሁለተኛ ዙር የደረሰ ሶልቪት የሚባል የፈጠራና ቴክኖሎጂ ውድድር በዋናነት አዘጋጅ ሆነሽ እየሰራሽ ነው አይደለም? እሱስ ምን ደረጃ ላይ ደርሷል አሁን? ሶልቪት አሁን በሀገራችን ላይ ትልቁ የስታርታፕ ውድድር ነው። ወደ ሁለት ሺ አካባቢ ተማሪዎችን መዝግበናል በዚህ አመት። ባለፈው አመት ሺ6ቶ ሰ5ት 1685 መዝግበናል። አጠቃላይ ከ3680 ግለሰቦች ወደ 301 ፕሮጀክቶችን ወይም ስታርታፖችን አግኝተናል ማለት ነው። ስለዚህ እስካሁን ድረስ ከምናያቸው ኮምፒቲሽኖች አንደኛ ሀገር አቀፍ ነው። 15 ከተሞች ላይ ነው በዚህ አመት እየተካሄደ ያለው። ባለፈው አመት 9 ከተሞች ላይ ነበረ። ከዛ ባለፈ የውድድር ብቻ ሳይሆን ስልጠና እንሰጣለን። ምክንያቱም ሀሳባችሁን ያለቀለት ብዝነስ ይዛችሁ ና፣ ሀሳብ ይኑራችሁ አብረን እናሳድገዋለን ብለ ስትመጣ ይለያያል ያለው ሪስፖንስ። ስለዚህ ልጆቹ ሀሳባቸውን ይዘው ይመጣሉ፣ ብዝነስ ሞዴል እናሰልጥናቸዋለን። አፕሊኬሽን ከሆነ መስራት የሚፈልጉት እንዴት ነው አፕሊኬሽን የምሰሩት ብለን እናሳያቸዋለን እና አሁን እንደውም ለግራንድ ፈናሌ የምንለው ወይም ትልቁ መዝጊያ ኦገስት 17 ላይ ይካሄዳል እና ልጆቹ ወደ አዲስ አበባ መጥተው ለ12 ቀናት ይቆያሉ ቡት ካምፕ ላይ። ከዛ ከኢንቨስተሮች፣ ከሚዲያ፣ ከኤንጂኦ፣ ከመንግስት መስሪያ ቤቶች ጋር እናገናኛቸዋለን ስራቸውን በደንብ እንዲያስተዋውቁ ወደ ቢዝነስ እንዲቀይሩ ማለት ነው። ከዛ ባለፈ በዚህ ዓመት የሚለየው ነገር ምንድን ነው? አንደኛ የሶልቪት አክስለሬተርን እንከፍታለን። ሶልቪት አክስለሬተር ማለት ከዛ ሶልቪት ኮምፒቲሽን ላይ ወይ ውድድሩ ላይ ያሸነፉ በጣም ጥሩ የምንላቸውን ሀሳቦች ከዚህ አመትም ከባለፈው አመትም መርጠን መነሻ ብር ለራሳቸው ቢዝነስ እንዲቀይሩ ለሶስት ወር ኢንቴንሲቭ የሆነ ስልጠና እንሰጣቸዋለን ማለት ነው። ስለዚህ ያንን እናደርጋለን። በዚህ አመት ካለፈው አመት ግን ወደ ተግባራዊነት የተለወጡ ያሸነፉ ፕሮጀክቶች የሉ፣ ያሸነፉ አሉ ግን ወደ ቢዝነስ የተቀየሩ የሉም። ለዛም ነው ሶልቪት አክስለሬተርን ላንች የምናደርገው። ምክንያቱም ችግሮች አሉ። በተለይ ፋይናንስ የማግኘት ችግር አለ። ስልጠና አብዛኛው ሰዎች ጥሩ የሆነ ፕሮዳክት ይሰሩና ከዛ ግን እንዴት ነው የሚሸጠው፣ እንዴት ነው ማርኬት ማድረገው የሚለው ሀሳቡ የላቸውም እና ከባለፈው አመት ፖቴንሻል ያየንባቸውንም አምጥተን አክስለሬት እናረጋለን። ኢንኩቤሽን እስከ ስድስት ወር ይፈጃል፣ አንድን ካምፓኒ ኢንኩቤት ለማድረግ ማለት ነው። ረጅም ፕሮሰስ ነው፣ ብዙ ኢንቴንሲቭ ላይሆን ይችላል። አክስለሬሽን ግን የሶስት ወር ኢንቴንሲቭ ነው። አሁን አምስት ነው የምናረገው በዚህ አመት፣ የሚቀጥለው ከሶስት ወር በኋላ ደግሞ አስር እያደረግን እንቀጥላለን። ስለዚህ አሸናፊዎቹንና እና ጥሩ የምንላቸውን ፕሮጀክቶች ታርጌት የማድረግ ጊዜ ይኖረናል ማለት ነው። በርካታ ሀገራት ትሄጃለሽ ከሌሎች ሀገራት ከመጡ ወጣቶች ወይም ደግሞ በዚህ ዘርፍ ካሉ ትልልቅ የሙያው ሰዎች ጋር የመነጋገር እድል አለሽ እና በእነዚህ ውድድሮች ላይ፣ በስልጠናዎች ላይ የኢትዮጵያውያን ወጣቶች የሚያቀርቧቸውን ሀሳቦች ስትመለከች፣ በተለይ ከአዲስ አበባ ወይም ከክልል ትልልቅ ከተሞች ውጭ ያሉ ቦታዎች ላይ ያሉ ወጣቶች የአይቲ ባለሙያዎች እንደዚህ የሚያቀርቧቸውን ነገሮች፣ የተማሪዎች የሚያቀርቧቸውን ነገሮች ስትመለከች እንዴት ታነጻጽረዋለሽ ከሌላው አገር ጋር ከሚቀርቡ ሀሳቦች ጋር? በትክክል ለኢትዮጵያውያን ችግሮች መፍትሄ የሚያመጡ አይነቶች ሀሳቦች ይመጡባቸዋል። የልጆቹ የመረዳት ሁኔታ ካላቸው የቁሳቁስ እጥረትና የሀገራችን የኢንተርኔት ሁኔታ ጋር ተነጻጽሮ እንዴት ትገመግሚዋለሽ በነዚህ መሄድሽባቸው አካባቢዎች? እኔ ያጌውታሁን በተለይ ኢትዮጵያ ላይ በጣም ብዙ መሰረታዊ ችግሮች አሉ። በተለይ ደግሞ ሲስተሞች ላይ ብናይ መሰረታዊ የሆነ አሰራር ጤና ላይ ብታይ፣ ትምህርት ላይ ብታይ የሰው ዳታ እንዴት ነው የሚሰበሰበው? ትምህርት ቤት ላይ ያለው ተማሪ እንዴት ነው የሚታወቀው? ጤና ጣቢያ ስትሄድ እንዴት ነው? እነዚህ እነዚህ አይነት በጣም መሰረታዊ ችግሮች አሉ። ስለዚህ ልጆቹ አሁን አብዛኛውን ጊዜ ስታይ፣ በተለይ ሶልቪት ምን እንድናደርግ ረድቶናል፣ መጀመሪያ ችግሩን መለየት ነው ስራው፣ ከዛ በኋላ ለችግሩ ምን አይነት መፍትሄ ታመጣላችሁ ነው። ስለዚህ ብዙ ስናይ የችግሮቹን አይነትና ምን አይነት ችግሮች እንደሚደጋገሙ መለየት ችለናል። እና መሰረታዊ የሆኑ ችግሮችን ነው ልጆቹ ለመፍታት እየሞከሩ ያሉት። ውጭ ሀገሮች ላይ ስናይ እነዚህ አይነት ሲስተሞች አሉ። የሚያስፈልግ ነገር አሁን ለምሳሌ ኡበር አለ፣ ምግብ ዴሊቨር ምግብ ቤት እንዲመጣ ለማድረግ የምትችለዋለ። እነዚህ መሰረታዊ የሆኑ ሲስተሞች አሉ። እነሱ አሁን የበለጠ ኩል የሆነ ሰውን የበለጠ ህይወቱን የሚያቀልለት አይነት ፈጠራዎች ነው ያሉት። ደስ ይላሉ ግን የእውነት በጣም አስፈላጊ አይደሉም። ነገር ግን ኢትዮጵያ ላይ ኢትዮጵያ ላይ ብቻ ሳይሆን አፍሪካ ላይ በጣም ነሰሰሪ ኢኖቬሽኖች ነው እነዚህ ልጆች እያመጡ መሰረታዊ የሚባሉ መሰረታዊ በቀጥታ የህዝቡን ህይወት ሊቀይሩ የሚችሉ ማለት ነው። ከዛ ደግሞ የሌሎቹን ሀገር ደግሞ ወደ ኢትዮጵያ ወይም ወደ አፍሪካ እናምጣ ብንለው የተለያየ አይነት አሰራር ነው ያለው። አብዛኛው ሰው ኮምፒውተር ሳይሆን ያለው ስልክ ነው ያለው። እንዴት ነው ያንን ስልክ መጠቀም የምንችለው? እንዴት ነው ወደ ገበሬው መረጃውን ማድረስ የምንችለው? የመሳሰሉ የሚሉትን ጥያቄዎች ለመፍታት እየሞከሩ ነው ያሉ ትና ልጆቹ በጣም መሰረታዊ የሆኑ ችግሮች በጣም ትልቅ ፖቴንሻል ወይም ደግሞ ስራ መፍጠር ሊሆን ይችላል ብርም ለሀገሪቷ ኢኮኖሚ በማምጣት ትልቅ አስተዋጽኦ ያላቸው ስራዎች ናቸው። ቀጥሎ ማደርገው ማድረግ የምፈልገው ነገር የኮምፒውተር ሳይንስ ሴንተርን በአውቶቡስ አድርጎ ከቦታ ቦታ እየተንቀሳቀሰ ተማሪዎች፣ ወጣቶች እንዲማሩ የሚያደርግ ሀሳብ አለኝ ስትይ ነበረ። ለማሳካትም ፈንድ እያፈላለግሽ እንደነበረ ገና በውጥን ላይ እንደነበረ ሰምተናልና ምን ደረጃ ላይ ነው አሁን ያለው? እሱ እንዴት ነው እሱ የተጠነሰሰው እንዴት ሀሳቡ መጣለሽ? ያው ኢትዮጵያ ላይ እንደሚታወቀው እስካሁን ድረስ አስፈላጊ የሆነ የቴክኖሎጂ እድገት ያላደገበት ምክንያት በኢንፍራስትራክቸር ምክንያት ነው። በቂ የሆነ ኢንተርኔት የለም። ሄደው እንኳን ተማሪዎች ኮምፒውተር የሚጠቀሙበት ሴንተሮች የሉም። ብዙ ጊዜ አዲስ አበባ ላይ ይታያሉ፣ ኢንኩቤተር ሀቦች የመሳሰሉት። ነገር ግን ከአዲስ አበባ ውጭ ማለትም፣ ብዙ ሰው የሚኖረው ከአዲስ አበባ ውጭ ነው። ነገር ግን ያንን ያማከለ እነዚህ ነገሮች ታስበው የተሰሩ ነገሮች የሉምና ኢኖቬሽን ወይም የፈጠራ የምንለው ደግሞ የሚመጣው በእንደዚህ አይነት ቦታዎች ላይ አንድ አይነት ሀሳብ ያላቸው ሰዎች መሰብሰብ ሲችሉ ነው። አሁን ለምሳሌ ናይጄሪያን ብናይ ወደ ስልሳ አካባቢ ሀቦች አሉ ከዛም በላይ በተለያየ ቦታ በተለያየ ቦታ ማለት ነው። ነገር ግን ኢትዮጵያ ላይ ያ የለም። ስለዚህ እያንዳንዱ እነዚህ ሴንተሮች ደግሞ ለመክፈት ጊዜ ይወስዳል። ሁለተኛ በጣም ብዙ ብር ያስፈልጋል ና የተለያዩ ሩዋንዳ ላይ የማያቸው ኤክስፔሪንሶች ነበሩ። ከዛ ባለፈ ፊንላንድም እንደዚህ ባስ ነገር ግን ውስጡ ኮምፒውተር አድርገው ሳይሆን ባሱን ይዘው እየሄዱ በየቦታ ያስተምራሉ። ና ህፃን እያለው ነበረ። እንደውም ባንኮች ለምን ተንቀሳቃሽ ባንኮች አይሆኑም፣ ተንቀሳቃሽ ኮምፒውተሮች ለምን አይዙም የሚለው ሀሳብ ነበረ። ና ባንኮች በአውቶቡስ እየዞሩ የባንክ አገልግሎት ለምን አይሰጡም የሚል ሀሳብ ድሮ ነበረሽ፣ ድሮ ነበረ። ና ከዛ አሁን ቁጭ ብለን ስናስበው ለምን ኮምፒውተር ሴንተር አናደረገውም፣ ውስጡ ምክንያቱም ኢንተርኔት ማድረግ እንችላለን። ስሪዲ ፕሪንተር፣ የተለያዩ እቃዎችን ውስጡ አድርገን በየቦታው የሄድን ልጆቹን ማሳየት እንኳን ብንችል፣ እነዚህ ነገሮች እንዳሉ ማሳየት ብንችል፣ ከዛ በኋላ ደግሞ ከየቦታው የሚገኙ ዩኒቨርሲቲዎች ጋር ብናገናኛቸው፣ በጣም ፍላጎት ያላቸው ተማሪዎች ሄደውም ይሰለጥናሉ፣ ይሰራሉ ብለን ስላመንን ነው ማለት ነው። በወጣትነት ደረጃ ያሉ ልጆችን ነው ታስቡት። እድሜያቸው ከስምንት ጀምሮ እስከ ሀያ ላሉ ነው ታርጌት አርገን ልንሰራ ያሰብ ነው ማለት ነው። አሁን የተለያዩ አብረውን ሊሰሩ የሚችሉ ሰዎችን አግኝተናል። ሁለት ሺህ ሀያ ላይ ይተገበራል ብዬ አስባለሁ። ግን ገና የተፈረሙ ነገሮች ስለሌሉ ብዙ ማለት አይቻልም። ከአንድ አመት በኋላ ማለት ነው። ከአንድ አመት በኋላ በጣም አመሰግናለሁ ለነበረን ቆይታ። እኔም አመሰግናለሁ። እግዚአብሔር ይስጥልኝ። አድማጮቻችን፣ የዕለቱ የሳይንስና ቴክኖሎጂ መሰናዷችን የእስካሁኑ ነበር። ተስፋ ለሞልደየስ ነኝ። መልካም ጊዜ።